ትኩረት በአፍሪካ በሰሜን አፍሪካዊቱ ሀገር ሊቢያ መዲና ትሪፖሊ የሚገኘው የአስመራጩ ኮሚሽን ጽሕፈት ቤት ሰሞኑን የአሸባሪዎች ጥቃት ሰለባ ሆነ። ባለፈው ረቦ አንድ አጥፍቶ ጠፊ ራሱን በጽሕፈት ቤት ውስጥ በፈንጂ ባነጎደበት ጥቃት እና የአንድ ሚሊሻ ቡድን አባላትም በጽሕፈት ቤቱ ላይ በሰነዘሩት የቃጠለው ጥቃት ቢያንስ ሰባት ሰዎች መገደላቸው ተገልጿል። ይህ ጥቃት የተጣለው የተባበሩት መንግሥታት ድርጅት፣ የአፍሪቃ ሕብረት፣ የአረብ ሊግ ና የአውሮጳ ሕብረት በሊቢያ መረጋጋት ማስገኘት ስለሚቻልበት ጉዳይ በሳምንቱ መጀመሪያ ሰኞ ለት በካይሮ ግብጽ ተገናኝተው ከመከሩ ና በዝቸው አገር ጎርጎሪዮሳዊው ሁለት ሺ አስራ ስምንት አመተ ምህረት ሳያበቃ በፊት አጠቃላይ ምርጫ ለማካሄድ እንደሚሰሩ ካሳወቁ በኋላ ነበር። አስመራጩ ኮሚሽን ለዚሁ ይደረግ ይሆናል በሚል ለታሰበው አዲስ ምርጫ መራጮችን ይመዘግብ በነበረበት ጊዜ ነው የጥቃት ሰለባ የሆነው። ሊቢያ የቀድሞው መሪዋ ሙዓመር አል ጋዳፊ በጎርጎሪዮሳውያኑ 2011 ዓ ም በሰሜን አትላንቲክ የጋራ መከላከያ ኪዳን በምህጻሩ በኔቶ በተደገፈ የህዝብ አመፅ ከስልጣን ከተወገዱና ከተገደሉ ወዲህ መረጋጋት እንደተሳናት ትገኛለች። የተባበሩት መንግስታት ድርጅት ልዩ የሊቢያ ልዑክ ጋሳን ሰላሜ፣ የአፍሪቃ ህብረት የማሊና የሳህል አካባቢ ሀገራት ከፍተኛ ተጠሪ ፒየር ቡዮያ፣ እና የአረብ ሊግ መሪ አህመድ አቡል ጌይት እንዲሁም የአውሮፓ ህብረት የውጭ ጉዳይ ተጠሪ ወይዘሮ ፌዴሪካ ሞጌሪኒ ከምክክሩ በኋላ በካይሮ በጋራ በሰጡት መግለጫቸው ሊቢያ በዚህ በተያያዘው ጎርጎሪዮሳዊው 2018 ዓመተ ምህረት ፕሬዚደንታዊና ምክር ቤታዊ ምርጫዎች ማካሄድ ትችል ዘንድ አራቱ ድርጅቶች ድጋፋቸውን ለማድረግ ዝግጁ መሆናቸውን ገልጸዋል። በሊቢያ ሁኔታዎች ካለፉት ጥቂት ጊዜያት ጀምሮም አዎንታዊ ለውጥ ማሳየታቸውን የአውሮፓ ህብረት የውጭ ጉዳይ ተጠሪ ፌዴሪካ ሞጌሪኒ አስታውቀዋል። በእርግጥ ባለፉት ሰባት ወራት በሀገሪቱ መሻሻል አይተናል። ገና በሚገባ ያልተጠናክረ የተወሰነ መሻሻል። ይሁንና ካለፉት ጊዜያት ጋር ሳነጻጽረው አበረታች መስሎ ይታየኛል። ይህ መሻሻል ሊደገፍ ይገባዋል ባይ ነኝ። ይህ መጠነኛ መሻሻል ሊታይ የቻለውም በድርጅታችን መካከል የነበረውን ክፍፍል በማስወገዳችንና የጀመርነውን የተለያየ ስራችንን አጠናክረን እና አስተባብረን መቀጠል በመቻላችን ይመስለኛል። በካይሮ ምክክር የተገኙት የአውሮፓ ህብረት የውጭ ጉዳይ ተጠሪ ፌዴሪካ ሞጌሪኒ አክለው እንዳስረዱትም በሊቢያ ምርጫ እንዲደረግ ከዓለም አቀፉ ማህበረሰብ ብቻ ሳይሆን ከሀገሪቱ ዜጎች ጭምር ጥያቄው እየተጠናከረ መጥቷል። ከዚህ በተጨማሪም በሊቢያ ከሚገኙት በብዙ ሺህ የሚቆጠሩ ስደተኞች መካከል ብዙዎቹ ካለፉት ጥቂት ጊዜያቱ ወዲህ ወደ የትውልድ ሀገራቸው የተመለሱበት ድርጊት በሊቢያ ለታየው መሻሻል ድርሻ ማበርከቱን ሞጌሪኒ ገልጸዋል። በተለያዩ የሊቢያ ማጎሪያ ጣቢያዎች ታስረው ለነበሩ ሌሎች የአፍሪቃ ሀገራት ስደተኞች ጉዳይ መፍትሄ ለማስገኘት ሁላችንም በአንድነት ለመስራት ቁርጠኝነት አሳይተናል። በሁለት ወር ውስጥ ብቻ ስደተኞች በፈቃዳቸው እንዲመለሱ ረድተናል። ማለትም ከአስራ ስድስት ሺህ የሚበልጡ ስደተኞች ለአደጋ ሳይጋለጡ በደህና እንዲመለሱ እርዳታ አድርገናል። ይህ በጣም የሚሞገስና ቀደም ባሉት ዓመታት ያልታየ ድርጊት ነው። በካይሮ ግብጽ፣ የተሳተፉት የአራቱ ዓለም አቀፍ ድርጅቶች ተጠሪዎች እንዳስታወቁት እስካሁን ከሊቢያ ወደ ሀገራቸው የተመለሱት ስደተኞች ከአስራ ስድስት ሺህ ይበልጣሉ። ሁኔታዎች እንዲህ ከቀጠሉ በሊቢያ ዘንድሮ እንዲደረግ የታሰበው ምርጫ ሀገሪቱን ሊያረጋጋ ይችል ይሆናል የሚል ብሩህ ተስፋ መፈንጠቁን የአረቡ ሊግ መሪ አህመድ አቡል ጌይት ገልጸዋል። ተፍኪር ለዳ ሙመስል ልኦሞሚ እንደ የተባበሩት መንግስታት ድርጅት የሊቢያ ልዑክ አስተሳሰብ በቀጣዮቹ ጊዜ ምርጫ ማካሄድ በሚቻልበት ጉዳይ ላይ አተኩሮ መስራት ይገባል። ልዑኩ ፕሬዝዳንታዊውንና ምክር ቤታዊውን ምርጫ ዘንድሮ በአንድ ላይ ማድረግ እንደሚቻል እንዲሁም የሚሳካበትም ጥሩ ዕድል እንዳለ ያምናሉ። አመቱ ሊያበቃ ከስድስት እስከ ሰባት ወር ነው የቀረው እና በሚቀጥሉት ቀሪዎች ወራት የምናደርገው ጥረት ከተሳካ ይህ እርምጃችን ምርጫ የሚደረግበትን መንገድ ይከፍታል። ይህን ማድረግ ካልቻልን ግን ቀውሱ ይቀጥላል። የተባበሩት መንግስታት ድርጅት ልዩ የሊቢያ ልዑክ፣ የአፍሪቃ ህብረት፣ የማሊና የሳህል አካባቢ ሀገራት ከፍተኛ ተጠሪ የአረብ ሊግ እና የአውሮጳ ህብረት የውጭ ጉዳይ ተጠሪ በሊቢያ ምርጫ ይደረጋል ብለው ተስፋ ቢያደርጉም ይህንን እቅድ ተግባራዊ ማድረጉ እንደ አህመድ አቡል ጌይት አስተያየት አሁንም ለሀገሪቱ ትልቅ ተግዳሮት እንደሆነ ይገኛል። በአገሪቱ በተለይ በምዕራባዊው አካባቢ በርካታ የሚሊሺያ ቡድኖች መኖራቸውን አልረሳንም። ከነዚሁ ሚሊሺያ ቡድኖች አንዳንዶቹ የምርጫውን ሀሳብ ላይደግፉ ይችላሉ። ሁኔታዎች አሁን እንዳሉ ከሚቀጥሉበት ድርጊት ገንዘብ ማግኘትንና አቋማቸውን ማጠናከርን የመሳሰሉ የሚያገኙት አንዳንድ ጥቅሞች ስላሉም ምርጫውን ለማደናቀፍ ሊሰሩ የሚችሉ ይሆናል። ያም ቢሆን ግን እኛ ምርጫው እንዲካሄድ ጥረታችንን አጠናክረን እንቀጥላለን። በሊቢያ ዘንድሮ ለማካሄድ የታቀደው ምክር ቤታዊና ፕሬዝደንታዊ ምርጫ ነጻና ትክክለኛ እንዲሆንም አራቱ ዓለም አቀፍ ድርጅቶች የምርጫ ታዛቢዎችንና አስፈላጊ የምርጫ ቁሳቁሶችን በእርዳታ እንደሚያቀርቡ የአራቱ ዓለም አቀፍ ድርጅቶች ተወካዮች አስታውቀዋል። የሊቢያ ዜጎችም ይደረጋል የሚባለውን ምርጫ ውጤት እንዲቀበሉና እንዲያከብሩ እንዲሁም ከምርጫው ጋር በተያያዘ ማንኛውንም ሁከትና የማስፈራራት ተግባር እንዲያስወግዱ አሳስበዋል። የተባበሩት መንግስታት ድርጅት ልዩ የሊቢያ ልኡክ ጋሳን ሳላሜ ለሊቢያ ቀውስ መፍትሄ ለማፈላለግ በጀመሩት ጥረታቸው የተለያዩት ተቀናቃኝ ወገኖች ለፖለቲካዊ ውይይት እድል እንዲሰጡ ለማግባባትና ምርጫ የማካሄዱ እቅድ እውን እንዲሆን እንዲሰሩ ተማጽነዋል። ይሁን እንጂ በጎርጎሪዮሳዊ 2014 ዓ ም ከተካሄደው ምርጫ ውጤት በኋላ በመዲናይቱ ትሪፖሊና በቶብሩክ ከተማ የሚገኙትና በተለያዩ የሚሊሻ ቡድኖች የሚደገፉት ተቀናቃኝ መንግስታት በጀመሩት የስልጣን ሽኩቻ ሰበብ በጦር ኃይሉና በፖለቲካ አንጃዎች በተከፋፈለች ሊቢያ ምርጫ ማካሄድ መቻሉን የፖለቲካ ታዛቢዎች ዛሬም አጥብቀው ይጠራጠሩታል። ፕሬዝደንታዊው ና ምክር ቤታዊ ምርጫ የማካሄዱ ዓላማ በሊቢያ ባሉት የተለያዩ የሚሊሻ ቡድኖች ና በምስራቃዊው የሀገሪቱ ከፊል ቁጥጥራቸውን ባጠናከሩት በጀነራል ሀፍታር በሚመራው የሊቢያ ብሔራዊ ጦር ሰበብ እስከ ዛሬ ግቡን ሊመታ አልቻለም። ምንም እንኳን የዓለም አቀፉን ማህበረሰብ ድጋፍ ያገኘው የሊቢያ ብሔራዊ አንድነት መንግስት በሚገኝባት በትሪፖሊ ና በሌሎች ከተሞች በታጣቂ ቡድኖች መካከል ይካሄድ የነበረው ውጊያ በወቅቱ ቀንሷል ቢባልም በብዙ የሊቢያ አካባቢዎች የጸጥታው ሁኔታ ዛሬም ማስተማማኝ አለመሆኑ ሊቢያ እንድታደርገው የሚፈለገውን የፖለቲካ ሽግግር ሂደት አዳጋች እንደሚያደርገው የፖለቲካ ታዛቢዎች ይገምታሉ።